የሩሲያው ፕሬዝደንት ቭላዲሚር ፑቲን ሀገራቸው ሩሲያና ኢራን ከትላንት በስቲያ ቅዳሜ ምሽት ላይ የሶሪያው ዱማ ከተማ ላይ ለተፈጸመው የኬሚካል ጥቃት ተጠያቂ ናቸው ሲሉ የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ክስ አሰምተዋል። በጥቃቱ ቢያንስ አርባ ሰው መገደሉን የሶሪያ መብቶች ተሟጋቾችና የሕክምና ተቋማት ምንጮች ገልጸዋል። በክሎሪን ጋዝ የተፈጸመ ነው የተባለው ጥቃት መድረሱ የተሰማው የሶሪያ መንግስት የእስላም ሰራዊት ከሚባለው አማጺ ቡድን ጋር ጀምሮት የነበረው ድርድር ከፈረሰ በኋላ ቡድኑ በዋና ከተማይቱ ደማስቆ አጠገብ ይዟቸው የነበሩ አካባቢዎችን ለማስለቀቅ የሀገሪቱ ጦር የማጥቃት ዘመቻ በከፈተበት ወቅት ነው። የጥቃቱ መፈጸም እንደተሰማ የአሜሪካው ፕሬዝዳንት ባወጧቸው የትዊተር መልእክቶች እንስሳው በሚል የዘለፋ ቅጽል ለጠሯቸው የሶሪያ ፕሬዚደንት ባሻር አልአሳድ ድጋፍ እየሰጡና እየተከላከሉላቸው ወታደሮቻቸው እንዲህ አይነቱን አረመኔያዊ አድራጎት እንዲፈጽሙ የልብ ልብ የሰጧቸው ሩሲያና ኢራን ናቸው ብለዋል። ላቲካ ሆክ ያጠናቀረችው ዘገባ ትዝታ በላቸው ታቀርበዋለች። ዱማ ከተማ ውስጥ እዚያው ደማስቆ ደጃፍ ላይ ከትላንት በስቲያ የተፈጠረው ሁኔታ አለምን እንደገና በቁጣ አስገንፍሏል። ጥቃቱ የተፈጸመባቸው ሰዎች ለክሎሪን የተጋለጠ ሰው ሽታ ነበራቸው። አንዳንዶቹ ደግሞ መታፈናቸው ወይንም ንጹሕ አየር ማጣታቸውን በግልጽ በሚያሳይ ሁኔታ ገላቸው ወደ ሰማያዊነት ተለውጧል። የዩናይትድ ስቴትስ ፕሬዚደንት በትላንት ማለዳ ትዊቶቻቸው ጥቃቱን የበሽተኛና የሕሊና ቢስ አድራጎት ብለውታል። የአድራጎቱ ተጠያቂ ውድ ዋጋ እንደሚከፍልም ዝተዋል። ፕሬዝደንቱ ሊወስዱ በሚችሏቸው እርምጃዎች ላይ ከብሔራዊ ጸጥታ ካቢኔያቸው ጋር እየመከሩ መሆናቸውን የዋይት ሀውስ ቤተ መንግስት የአገር ውስጥ ደህንነት አማካሪው ቶማስ ባርሴት ለኤቢሲ የዜና አውታር ዲስ ዊክ ፕሮግራም ተናግረዋል። ይህ አቋም የዩናይትድ ስቴትስ ብቻ አይደለም። እያንዳንዱ ሀገር ሁሉም ሕዝቦች ከተስማሙባቸው ጉዳዮች አንዱ ነው። እንዲህ ዐይነቱ አድራጎት ተቀባይነት የሌለው መሆኑን ከሁለተኛው የዓለም ጦርነት በኋላ ተስማምተዋል። የቱርክ ፕሬዝደንት ሬሴፕ ታይፕ ኦርዶዋን ደግሞ ሶሪያን ይደግፋሉ ሲሉ ምዕራቡን ከሰዋል። ሄይ ወስይ ምዕራብ ሆይ ትክክለኛነታችሁን እንናገር ዘንድ መቼ ነው እናንተ ፊታችሁን መለስ አድርጋችሁ እነዚህን ምሥራቅ ጉታ እየተገደሉ ያሉ ሕፃናትና ሴቶችን የምትመለከቱት? የዱማው የክሎሪን ጥቃት የተፈጸመው ፕሬዝደንት ትራምፕ ጦራቸውን ከሶሪያ እንደሚያስወጡ ካስታወቁ ከጥቂት ቀናት በኋላ ነው። ምንም እንኳን አሜሪካውያኑ ወታደራዊ አዛዦች የፕሬዝደንቱ ውሳኔ እምብዛም ባይጥማቸውም፣ የቤተ መንግስቱ የደህንነት አማካሪ ባሴት ግን ዩናይትድ ስቴትስ ለዓለም ጸጥታ ከሚገባት በላይ አበርክታለች ብለዋል። ሩሲያና ሶሪያ ግን ዱማ ላይ የኬሚካል ጥቃት ተፈጽሟል የሚለውን ክስ አስተባብለዋል።